ሰላም ላጻብ እኪ እምራሃ ዴኪ እለሰረፃ እመልቆ ሰላስ ወስብ እንዝእየ ሃጻ ማርያም እንግል ደብረ ኤልያስ ነበየ ፋጻ እቀብኔ በረድተኪ ምነ አሩ ዘወፃ እየእንተሰናይ ለሰብ ዘይሆ አመፃ